የኦሮሞ ነጻ አውጪ ግንባር በሚቀጥሉት ጥቂት ቀናት ወደ አዲስ አበባ ልዑካን እንደሚያሰማራና ጽህፈት ቤት ከፍቶ በሰላማዊ መንገድ የፖለቲካ እንቅስቃሴ እንደሚያደርግ አስታውቋል። የኢትዮጵያ መንግስት በአቶ ዳውድ ኢብሳ ከሚመራው ኦነግ ጋር በአስመራ የደረሰውን ስምምነት ዝርዝር ሄኖክ ሰማግዜር በተከታዩ ዘገብራ ያብራራል። መሠረቱን በውጭ አገር በተለይ በኤርትራ አድርጎ በኢትዮጵያ ውስጥ በድብቅ ይንቀሳቀስ የነበረውና በኢትዮጵያ ሕዝብ ተወካዮች ምክር ቤት አሸባሪ ድርጅት ተብሎ ተሰይሞ የነበረው ኦነግ የኢትዮጵያ የፖለቲካና ዴሞክራሲያዊ አስተዳደር ተፎካካሪ አካል ሊሆን ተስማምቷል። በአቶ ዳውድ ብሳ የሚመራው ኦነግ በአስመራ ከኢትዮጵያ የውጭ ጉዳይ ሚኒስትር አቶ ወርቅነህ ገበየሁና ከኦሮሚያ ክልላዊ መንግሥት ፕሬዚዳንት አቶ ለማ መገርሳ ጋር የደረሰውን ስምምነት ከአስመራ አቶ ዳውድ አብራርተዋል። የደረስንበት ስምምነት አንደኛ ለሀያ ሰባት አመት ጦርነት ነው ሲካሄድ የነበረው ውጊያ ነው፣ ግጭት ነው። ይሄ ጦርነት ሙሉ በሙሉ እንዲቆም ሁለታችንም ተስማምተናል። የኦሮሞ ነጻነት ግንባር ከአሁን በኋላ በሰላም ኢትዮጵያ ውስጥ ከዚሁም ደግሞ በተለየ በኦሮሚያ ውስጥ ይንቀሳቀሳል ማለት ነው በሰላም ከዚህ አያይዞ ለብቻ ይሄ ከኢትዮጵያ መንግስት ጋር የተስማማ ነው ከዚህ አያይዞ ደግሞ የስራ ጉዳይ ነው የሚያያዘው ማለት ነው ይህንን ለወደፊት ስምምነት ላይ ደርሰናል በአጠቃላይ ግን ለወደፊት ትንሽ ጥናት አድርሰን እንዴት እንደሚከናወን የጋራ ኮሚቴ ለማቋቋም በዚህ ላይ ተስማምተናል ሶስተኛ እና ከዚህ ለየት ያለ ከአቶ ለማ መገርሳ ጋር እንደ ኦሮሚያ ፕሬዚደንትነት ደግሞ ኦሮሚያ ውስጥ ያለውን የፖለቲካ እንቅስቃሴ የኦሮሞ ድርጅቶች የወደፊት የፖለቲካ እንቅስቃሴ ስነ ስርዓት ምን መሆን እንዳለበት ሙሉ በሙሉ ስምምነት ላይ ደርሰናል። በተለይም ድርጅቶችና የፖለቲካ ቡድኖች እንዴት ነው የሚንቀሳቀሱ የኦሮሞ ነፃነት ግንባር ጨምሮ

ባህል ሰፉ በሚሉት በዚህ ተወስኖ አጥር ውስጥ እንዲንቀሳቀሱ በዚህ ላይ ለመስራት አንድ ላይ ለመስራት ተስማምተናል። ይሄ ደግሞ ለሌሎች ኢትዮጵያ ውስጥ ላሉት ህዝቦችም በጣም ጠቃሚ ነገር የሚሆን ብለን ነው የተስማማነው ከአቶ ለማ መገረሳ ጋር። የኦነግ ስራ አስፈጻሚ ኮሚቴ በሚቀጥሉት ሶስትና አራት ቀናት ውስጥ ወደ ኢትዮጵያ በመግባት ጽህፈት ቤት እንደሚመሰርትና ለቀጣይ ሰላማዊ የፖለቲካ እንቅስቃሴ የሚያዘጋጁ ስራዎችን እንደሚሰራ ነው አቶ ዳውድ ኢብሳ ለአሜሪካ ድምፅ ያብራሩት። የኦሮሚያ ክልላዊ መንግሥት ቃል አቀባይ ዶክተር ነገሪ ሌንጮ ስምምነቱ በኢትዮጵያ ለተያዘው ሁሉን አሳታፊ የፖለቲካና አስተዳደራዊ ማሻሻያ አጋዥ እንደሚሆን ተናግረዋል። ለረዥም ጊዜ ለብዙ ዓመታት የነበረው ጦርነት በመሬት ላይ የሚሆን በሰዎች አይምሮ ውስጥ የጠላትነት አካባቢን ፈጥሮ ብዙ ጉዳቶች ደርሷል። ስለዚህ በዚህ ስምምነት በመጀመሪያ ኦኔግ በኦሮሚያ ጉዳይ፣ በኢትዮጵያ ጉዳይ ከመንግስት ጋር በሰላማዊ መንገድ መስራት እንደሚችል የሚያደርግ ስምምነት ነው። በሁለተኛ ደረጃ ደግሞ እስካሁን ድረስ በኦኔግ እና በኢትዮጵያ መንግስት መካከል የነበረው ጦርነት እንዲያበቃ ሆነዋል ማለት ነው። ኦኔግ እንደ አንድ የፖለቲካ ድርጅት የኦኔግ አመራር እንዲሁም ደግሞ የኦኔግ ሰራዊትም በሰላማዊ መንገድ ሀገር ገብቶ ለወደፊትም በሚደረገው ዲሞክራሲያዊ የፖለቲካ ተሳትፎ ማድረግ እንደሚችሉ ነው ማለት ነው። በሶስተኛ ደረጃ በሂደት የሚታዩ ጉዳዮችን ውይይት ለማድረግ ደግሞ ከሁለቱም ከመንግስትና ከኦኔግ የተውጣጡ አባላት የያዘ አንድ ኮሚቴ በአጭር ጊዜ ውስጥ ሊቋቋም እና አስፈላጊ የሆኑ ጉዳዮችን ለመወያየት የሚያስችል ይሆናል ማለት ነው። በአጠቃላይ ለሀገር መረጋጋት እንደዚሁም ደግሞ በቀጥታ በቅርብ በኦሮሚያ የታዩ የጸጥታ ችግሮችም እንዳሉ ይታወቃል። የኦሮሚያ ክልላዊ መንግስት ርዕሰ መስተዳደር አቶ ለማ መገርሳም በኦነግ ታጣቂዎች የተከሰቱ የጸጥታ ችግሮችን ሲገልጹ ነበረ። በቀጥታ በኦሮሚያ ጸጥታ ላይ በአሁኑ ወቅት ምን አይነት እፎይታስ ይፈጥራል? በአጠቃላይ ደግሞ የኦነግ ሰራዊት በሀገር ውስጥም እንዳለ በውጭ ሀገርም እንዳለ ነው የተናገሩት አቶ ዳውድ ኢብሳ። እና የሰራዊት ውስጥ ወደፊት እጣፈንታ ምን ይሆናል? እንግዲህ የዚህ ስምምነት ሚና በተለይ በኦሮሚያ ጸጥታ፣ በአጠቃላይ በሀገር ጸጥታ ላይ ግልጽ ነው። ከዚህ በፊት በተለይ ኦነግ የሽብርተኛ ድርጅት ተብሎ ከተፈረጀ ጊዜ ወዲህ በኦሮሚያ ውስጥ የገዢው ፓርቲ የኦህዴድ አባላትን ጭምር በኦኔግ ስም ሲሸማቀቁ እንደነበረ ምሁራኖቻችን፣ በዩኒቨርሲቲ ተማሪዎቻችንም እንዲሁ ደግሞ ወጣቶቻችን፣ በንግድ ላይ የተሰማሩትም በተለያዩ ጊዜያት የኦኔግን ስም እንደ በትር በመጠቀም የተሻለ የተሳትፎ ለማድረግ የሚንቀሳቀሱትን እንኳን ለማሸማቀቅ የሚደረግ ሁኔታ ነበረ። ይሄ ሁሉ የሚያበቃበት ስምምነት ነው ለኦሮሚያ እንዲሁም ደግሞ ለኢትዮጵያ ህዝብ እኩልነት ነጻነትና ዲሞክራሲ የሚታገሉት በየትኛውም ፓርቲ ይሁን የህዝብ ጥቅም የበላይነት እንዲከበር አድርጎ አንድነታቸውን ስለሚያጠናክሩ ይሄ ትልቅ ድል ነው ብለን ነው የምናየው ማለት ነው። የኦሮሞ ነጻነት ግንባር ለሶስት አስር ዓመታት የሚጠጋ ጊዜ የኦሮሞ ህዝብን የራስ ጣፋንታ በውሳኔ ህዝብ ተግባራዊ ለማድረግ የወጠነው ርዮት ስር የትጥቅ ትግል ሲያካሂድ ቆይቷል። ድርጅቱ በኢትዮጵያ ውስጥ ሰላማዊ የፖለቲካ ተሳትፎውን ሲያደርግ ታዲያ ይህንን ርዮቱን እንደዚሁም የፖለቲካ መርሃ ግብሩን እንዴት ያካሂዳል ብዬ አቶ ዳውድ ኢብሳን ጠይቄያቸው ነበር። የኦሮሞ ነጻነት ግንባር ያው የኦሮሞን ህዝብ የራስን ድል በራስ የመውሰድ መብት ይዘው ነው የምንቀሳቀሰው። ብዙዎች የመገንጠል ይሉታል፣ እኛ የነጻነት ጥያቄ እንላለን። ይሄ ነው አግባብ ያለው ብለን ነው የምናምነው። በህገ መንግስቱ ውስጥም የተፈቀደ ነው። ልዩነቱ ይህንን ይዘን እንዳንንቀሳቀስ ከዚህ በፊት እገዳ ተደርጎብን ጦርነት መደረጉ ነው እንጂ ህገ መንግስቱ ውስጥ አለ። በሰላም ተንቀሳቅሶ ማንኛውም ቡድን የፈለገውን ጥያቄ ወስቶ ይንቀሳቀሳል። የዲሞክራሲ አግባብም ይህንን ነው የሚፈቅደው። የሀገሪቱ ህገ መንግስትም ይህንን ነው የሚፈቅደው ይሄ እንዴት የሆና ከኦሮሞ ህዝብ ጋር ተማክረን ደግሞ እንዴት ወደፊት እንደሚችል የፖለቲካው ዳይናሚክስ ይሆናል ማለት ነው። የኦሮሚያ ክልላዊ መንግስት ቃል አቀባይ ዶክተር ነገሪ ሌንጮ በኢትዮጵያ የዴሞክራሲ ግንባታ ላይ ህዝቦች መሪዎቻቸውንና የወደፊት ኑሯቸውን በመረጃ ተመርኩዘው የሚመርጡበት ስርዓትና ተቋማት የመገንባት ጉዳይ ቀዳሚ እንደሚሆን አብራርተዋል። የፓርቲዎች የበላይነት አይደለም፣ የአመራር ወይ ደግሞ የፖለቲካ መሪዎች የበላይነት ሳይሆን የኦሮሞ ህዝብ የበላይነት የእነሱ ድምፅ የምሰማበት የዜጎቻችን፣ በአጠቃላይ የኢትዮጵያውያን ድምፅ የበላይነት የሚያገኝበት ሁኔታ እንዲፈጠር ነው የምፈለገው እና የኦሮሞ ህዝብ በምርጫ ማን እንደምመራው በሚወስንበት ጊዜ ሌላውም በሂደት መፍትሄ የሚያገኝ ይሆናል እና የህዝብ ድምፅ የበላይነት በሚያገኝበት ጊዜ፣ ትክክለኛ ዲሞክራሲ በሚሰፍንበት ጊዜ እውነተኛ ዲሞክራሲ የሚዲያ ነጻነትና የገጠሩ ህዝብ የከተማውም ህዝብ ትክክለኛ መረጃ ስሜትን የሚቀሰቅስ ሳይሆን አንዱን እንደ መልአፍ የምስል አንዱን ደግሞ እንደ ሰይጣን የምስልና ህዝብን የሚያደናግር መረጃ ሳይሆን ትክክለኛ መረጃ ህዝብ አመዛዝኖ እውነታውን አውቆ የሚጠቅመውን የሚመራውን መሪ በሚመርጥበት ጊዜ አሁን የሚነሱ ጥያቄዎች ሁሉ መልስ ያገኛሉ ብለን ነው የምንጠብቀው። የኦሮሞ ነጻ አውጪ ግንባር ሰራዊት የተኩስ አቁም ስምምነቱን አስመልክቶ በተለይ ወታደራዊ መሪዎች ተወያይተዋል። የወደፊት ሚናቸውና ጣፋንታቸውስ ምን ይሆናል ለሚለው ጥያቄ በሂደት የሚመለሱ በርካታ ጥያቄዎች እንዳሉ ነው ከሁለቱ ወገኖች የተሰነዘረው። አሁን የተኩስ አቁም ስምምነቱን አስመልክቶ መረጃና ትዕዛዙ ከድርጅቱ ተላልፏል ብለዋል አቶ ዳዊድ ይብሳ። በኦሮሚያ በቅርብ ጊዜያት የታዩ የጸጥታ እክሎችን አስመልክቶም እንዲህ ብለዋል። ከኦሮሞን ሰራዊት በደቡብ አለ፣ በምዕራብ አለ፣ ኦሮሚያ ውስጥ በተለያዩ አካባቢዎች ዩኒት ቢሮ ዩኒት አለ። ይሄ የሰራዊቱ አዛዦች ይሄንን ፕሮሰስ አካሄድ ከመንግስት ጋር እናደርግ በየጊዜው መግለጫ ያገኛል። ሆኖም ግን ሰራዊት ሰራዊት ነው። በትዕዛዝ ውስጥ ያለው በድርጅቱ ትዕዛዝ ስር በእኛና በእነሱ መሐል ያለ ቋሚ ግንኙነት ነው ድርጅቱ መግለጫ ከወጣ በኋላ ትዕዛዙ በነሱ ሙሉ በሙሉ ይከበራል። ይህንን እናረጋግጣለን። ከመንግስቱ ጋር የነበረ ግጭት የታወቀ ነው። ሲደረገ የነበረ ነው። አላስፈላጊ ነበር። እኛም የተኩስ ማቆም ጥሪ አድርገናል። የሆነ ሆኖ አንዳንድ ግጭቶች ተደርገዋል። ያ ግጭት ከአሁን በኋላ በእኛ በኩል የለም። በጣም ነው የማመሰግነው። አቶ ዳውድ ይብሳ፣ የኦሮሞ ነጻነት ግንባር አመራር አባል፣ ለሰጡኝ ማብራሪያ አመሰግናለሁ። እኔማ አመሰግናለሁ። አይ ነው አመሰግናለሁ በጣም።